Yut Atuç Alım ሳውዲ አረቢያ ሕጋዊ የመኖሪያና የስራ ፈቃድ የሌላቸው የውጭ ዜጎች ሀገሯን በዘጠና ቀናት ለቀው እንዲወጡ ባለፈው ትዕዛዝ ማስተላለፏ ይታወሳል። ይህው አዋጅ ለሁለት ጊዜ የተራዘመ ሲሆን እስካሁን ሀገሯን ለቀው ባልወጡት ላይ ሳውዲ አረቢያ ምን አይነት እርምጃ እየወሰደች ወይም እንደምትወስድ በይፋ አይታወቅም። በዚህም የተነሳ ስጋት ያደረባቸው በህገ ወጥ መንገድ ወደ ሳውዲ የሚገቡ ስደተኞች ሀገሪቷን ለቀው እየወጡ ይገኛሉ። በሌላ በኩል ግን አሁንም በህገ ወጥ መንገድ ወደ ሳውዲ የሚሰደዱ የኢትዮጵያውያን ቁጥር ጥቂት የሚባል አይደለም። ይህን በኢትዮጵያ አጎራባች ሀገር ጅቡቲ የሚኖሩና የሚሰሩት ኑርዬ በየዕለቱ የሚታዘቡት ነገር ነው። በጣም የሚገርመው ከኢትዮጵያ ደላላ ተቀብለው እንግዲህ ወደ ሀዩ የመጨረሻው የጅቡቲ የባህር ቦታ ማለት ነው፣ ወደዛ ለመውሰድ ደላሎች በኢትዮጵያ ስደተኛ ላይ አሰቃቂ የሆነ የስቃይ እንግልት እያደረሱባቸው ነው ያሉት። ለምሳሌ በቀን ቢያንስ ከሰማኒያ ሰው በላይ ነው በዚህ ሰዓት አሁን እየተጓዘ ያለው በሀገር ውስጥ ሚዲያ እንደምሰማው ከሆነ ይህ የህገወጥ ስደት እንግዲህ ያው እንደቀነሰ ነው። ግን እኔዚህ እንደታዘብኩት እንደማየው ከሆነ በጣም በሚገርም ሁኔታ ይህ የጅቡቲ ነዋሪ ራሱ ኢትዮጵያ ውስጥ ምን ነው የተፈጠረ ችግር አለ እንዴ? ህዝቡ ሂዶ አለቀ ብለው እስከሚገረሙ ድረስ ነው። በየቀኑ ህዝቡ እየተጓዘ ያለው የጅቡቲውን ነዋሪ ይበልጥ የሚያሳስባቸው ግን በስደተኞቹ ላይ ሲፈጸም የሚያዩት እንግለት እንግልትና በደል ነው። በጣም የሚያሳዝነው ነገር ደግሞ ምንድ ነው፣ በሴቶቻችን ላይ የአስገድዶ መድፈር እየደረሰባቸው ነው። በጣም ያሳዝነኝ ነገር ዋና ነው እና በጣም ነው የሚገርመው። ቢያንስ ከሌላ ሰው ጋር እንኳ ኮንታክት እንዳያደርጉ ጫካ ውስጥ ነው የሚያስቀምጧቸው ወስደው ቢያንስ ለመጠየቅ እንኳን ኛ በምንሄድበት ሰዓት አይ መረጃ ልትሆኑ ትችላላችሁ፣ ወይም ለፖሊስ ልትጠቁሙ ትችላላችሁ በማለት እነሱን የሚጠብቅ ራሱን የቻለ ብር የተከፈለው እነሱን የሚጠብቅ ጠባቂ ዘበኛ አለ እና ከነሱ አያስቀርቡ ኑርዬ እድል ገጥሟቸው ካነጋገሯቸው ስደተኞች ያገኙት ምላሽ እሳቸው እንደሚሉት የሚያስገርም ነው። ከአሁን በፊት ስለ ስደቱ ስለ ጉዞ ምንም የማያውቁም አሉ። ግን በጣም ያስገረመኝ ነገር ቢኖር ምንድነው ካሁን በፊት ሂደው ቢያንስ ወር ሳይሆናቸው ተይዘው ከመጡ ማለት ነው። በተለይ ሳውዲ አረቢያ አሁን በአዋጣቸው ምህረታዎች በሱ ምክንያት ተይዘው መጥተው አዲስ አበባ ወርደው ቤተሰብ ጋር ሁለት ወይም ሶስት ቀን ነው አድረን የመጣ ነው የሚሉሉ በጣም የሚገርም ማለት ነው። በቃ ወር ምናምን አይሆናቸውም። እንግዲህ ቤተሰብ ጋር እንኳ ሳያሳልፉ እንደገና ተመልሰው ደግሞ በጅቡቲ በረሃ ይመጣል ወደ ሳውዲ አረቢያ ለመሄድ ጅቡቲ እንግዲህ የኢትዮጵያ ዋሳኝ ነች እና ወደ ሳውዲ አረቢያ በየመን አድርገው ወደ ሳውዲ አረቢያ ለመሄድ በጅቡቲ ነው የሚመጡት። እና ያለው ችግር ይሄ ነው እንግዲህ ብዙዎቹ የነገሩኝ በሴቶቻችን ላይ ደግሞ ያለው ችግር እንግዲህ አስገድዶ መድፈር የሚያደርሱባቸው ዋናዎቹ አስኮብላዮች አይደሉም። እነሱ እንግዲህ ገንዘብ ላይ ነው ጨዋታቸው፣ ተደዋውለው የሀዋላ መቀባበል። ግን እነሱ ያመጡትን ሰዎች ተቀብለው ኬላ ለማሳለፍ በእግር የሚወስዱ ብር የሚከፈላቸው ደላሎች አሉ፣ በእግር የሚወስዱ ማለት ነው። እነሱ ናቸው እንግዲህ ከጓደኞቻቸው ጋር ሆነው በሴቶቻችን ላይ ጉዳት የሚያደርሱት ከጅቡቲ በመነሳት በኢደን ባህረ ሰላጤ በኩል የመን ከዛም ወደ ሳውዲ አረቢያ ከገቡት ስደተኞች መካከል አህመድ አንዱ ነው። በስደት ጉዞ ወቅት ሴት ስደተኞች በግዳጅ እንደሚደፈሩ አይቷል። ይሄማ የተለመደ ነው። ምንም እንትን የለውም። ደግሞ የመኔዎች አሉ ወጣቶቹ እዛ እኔ ራሱ እነዚህ ደላሎቹ የፈለጉትን ሴት ያወጣሉ። ተዛው ማንም ምን ይጠይቃቸው የለም። መሳሪያ የታጠቁ ሀይለ ናቸው። ከሌ ከሌ ብለው የፈለጉትን ሰው የፈለጓትን ሴት መርጠው ያወጣሉ። ምንም ማድረግ አይቻልም። እዚህ ያለው ሰው አዲቦ ማያት ብቻ ነው ለማገዝ ሞክራችሁ ታውቃላችሁ? እርምጃው እኛ ላይ ስለሚወሰድ ያንን እነሱም ሚስቱና እህቱ ያልሆነችን ሴት ማንም ሌላው ሊተባበርና ሊያግዝ የሚሞክር የለም። አንዳንዴ እዚህ እንደገና ደግሞ ብዙም ሴቶቹም እዛ የማይቆዩበት አጋጣሚ አለበት እንጂ ማንም እነሱ ሴትን የሚያድን የለም። በዛ ላይ ሕይወቱን ነው የሚያድነው። መሳሪያ የያዙ ሁላቸው የታጠቁ ሰዎች ናቸው። አዴን አለሁም ብሎ ቢነሳ ያው ህይወቱን አሳልፎ ስለሚሰጥ ምን አማራጭ የለውም። የስደቱ ጉዞ ኢትዮጵያ እያለን ሲወራ እንደሰማ ነው። ቀላል አልነበረም። እንኳንስ ለሴቶች ለወንዶችም ሳይቀር ከባድ ነው፣ ብዙ መከራ አለው ይላል፣ ከሀገሩ የተሰደደው አህመድ ያለፈበትን ጉዞ መለስ ብሎ ሲያስታውስ። ከዛ አፋር ክልል ጀምሮ እስተ ጅቡቲ በዴላራ ነው፣ ተጅቡቲ አንስቶ እስተ ዝሁ ሳዑዲ አረቢያ ስተገባን ድረስ በሰው በሰው እየተቀባበለ ነው። ብር የሌለው ሰው በጣም ይሰቃል። እያለ አስቸጋሪ ህይወት ነው መንገዱ ማለት ነው። ሞትም ያለ ነው። ጅቡቲ እስከምንደርስ አንዲቷን ሶስት ሌትር ጎማ ሰላሳ ብር ድረስ ሀያ አምስት ብር ድረስ የሚሸጥበት አለ፣ ንጽህና ባልተጠበቀ ውሃ። ጅቡቲ እንደ ደረስን ወደዚህ ወደ የመን ተሻገርን። የመን ባህር ላይ እያለን የመኔዎች ወደዛ ጀልባው ላይ ስንወርድ ያዙን። የዛን ጊዜ ከሶስት ዓመት በፊት ነው። እኔ አሁን ወደ አራት ዓመት እየተጠጋኝ ነው እና ها ها شبر يوتيوب يا يوم باش يوتيوب يا يوتيوب التحول شبر كفلان ስቃ ያለ ብዙ ማለት ነው። እዛ ብር የሌለው ሰው ለዛው የሚያንም ከፍሎ እንዲብዴ ባለ ራሃ ባለ ዋህጥም አለ አህመድ የህገ ወጥ ጉዞ ለደላሎች ገንዘብ ከፍሎ በማለፍ ብቻ የማያበቃ መሆኑን ችግሩ በራሱ ላይ ሲደርስ ነው ያወቀው። አህመድ ለደላሎች ገንዘብ የከፈለው ከቤተሰቦቹ ወስቶ እንደሆነ ስለነገረን ቤተሰቦቹ ህጋዊ ባልሆነ መንገድ ባደረገው ጉዞ ሂደት ላይ ተባብሮት እንደው ጠይቄዋለው። አረ፣ ቤተሰብ በጭራሽ። እኔ ታላስበው ነው ወጣሁት። እንዲ አጋጣሚ ሌላ ቦታ ሄጄ ነው ከዛ ሚሄድ ሰው ሳገኝ እነዛን ተከትዬ ሄድኩኝ። ከዛ የመን ስገባ እንዲህ ተይዣለሁ። የመን ሐዋላ ቤት ደርሻለሁ። እና ታመጣችሁ፣ በታምጥታችሁ ክፈሉ። አልቆኝም ምንም አማራጭ የለም። አማራጭ የሌለው ሰውማ ይታሰራል፣ ይደበደባል። ጥቃ ያለ እዛ ላይ አለም እንዲሁ በጅቡቲ በኩል ወደ ሳውዲ አረቢያ ከገቡት ሴት ኢትዮጵያውያን አንዷ ናት። መጀመሪያ ላይ በሕጋዊ መንገድ ለስድስት ዓመታት ዱባይ ከኖረችና ከሰራች በኋላ ወደ ኢትዮጵያ ተመልሳ ነበር። ኢትዮጵያ ገባሁኝ። ከኢትዮጵያ ነገሮች አልተካከል ሲሉም አማራጭ ስለሌለ በባህር መሄድ አማራጭ እንደ ሳውዲ ወደ ሳውዲ በባህር ስመጣ ያው እንደጠበቅኩት አይደለም። ብዙ ስቃይ አለ። ብዙ ብዙ ነገሮች ብዙ ስቃይ አለ። ያባሻ ሴት ልጅነን መንገላታት አለ፣ መመታት አለ፣ ብዙ ነገር ድካም አለ፣ መውደቅ አለ፣ መረሀብ አለ፣ ብዙ ስቃይ አለ። መንገድ ላይ አን እንደራሴ እንደራሴ ከተቻላቸው ወጣቶች በዛ ወደ ሌላ ሀገር መሄድ ደስ ይለኛል። መመርጥላቸው ማነው ካየው ስቃይ አለም በጉዞ ላይ ጾታዊ ጥቃት እንደሚፈጸም ታዝባለች። በወሲብ ከመደፈር ጥቃት ያተረፏት አብረዋት በስደት ላይ የነበሩ ወንዶች ናቸው። ፓርክ ምን ላይ ላትደፈር ይችላል። እዚህ ግን አለ። ራጉን፣ አለፍ ለሽ የሆነ ከተማ አለ። በመጥፎ ቦታ ናት። እዛ ቦታ ላይ የመኔዎች ናቸው ሊደፍሩ የሚመጡት መሳሪያ ይዘው ምናምን ሊደፍሩ ይመጣሉ። ጠንካራ ወንዶች ካልሆኑ እንደፈራለን። እኛ ግን እኛ እኛ ስንመጣ ጠንካራ ወንዶች ነበሩ ያሉት ናቸው። አላስነሱ ነው። ገባሻ ድብድብ፣ ጩቤ እስከሚማዘዙ ድረስ ደርሰዋል። መንገድ ነው። ለረዥም ጊዜ በሳውዲ አረቢያ የሚኖሩት አቶ ሙሉ ጌታ ኢትዮጵያውያን ስደተኞች በህገወጥ ወጥ መንገድ ወደ ሀገሪቱ ሲገቡና ሲወጡ ተመልክቷል። ዘመኑ እሳት ነው። የአባለ ዘር በሽታ አለ። ኤች አይቪ፣ የጉበት ሌሎች በሽታዎች አሉ። አልተፈለገ እርግዝና ማለ ይህ ሁሉ ነገር ተቋቁመው ነው እዚህ የሚደርሱት ያሉ በድንበር ስንት ችግር የሚደርስባቸው ሴቶች አሉ። ከእርግዝና ጋር ከበሽታው ጋር የተያዘ ገብተው ሁሉ ከችግራቸው ብዛት ከመጨነቃቸው ብዛት አብደው ወዲያው ሳምንት ሳይቆዩ የሚመለሱ አሉ። አብደው በእርግጥ እዚህ ሲደርሱ ተቀባይ ካለ ችግሮችን እንደየሁኔታው መፍትሄ ይበጅላቸዋል። ተቀባይ ከሌላቸው ግን በአሁኑ ሰዓት በጣም አስቸጋሪ ነው ያለ። ይሄ ችግር ደግሞ ሴቶቹ ራሳቸው ደፍረው መናገር አይችሉም። በብዛት ያለው ችግሩ ድንበር ላይ ሆኖ በየመንገዱ ሆኖ ከገቡም በኋላ ያው ያለ ነው ጥቃቱ። ምክንያቱም ሴቶቹ ትንኮሳሚሆን ጥቃት በሚደርስባቸው ሰዓት ደፍረው ችግራቸውን የሚያዋዩት የህግ አካል የለም። ምክንያቱም ወረቀት የላቸውም። የት ሂደው ይክሰሱ እንደ ሀገሬው ሕግ ደግሞ ለምን ከወንድ ጋር ሄድሽ? ለምን እንደዚህ ተቀላቀልሽ? የሚባል ብዙ ነገር ስላለ እንደዚህ አይነት ችግሮች አለ። በሴቶች ላይ በአጠቃላይ መንገድ ላይ ስደተኞች የሚገጥማቸው ችግር እንዳለ ሆኖ አሁን ደግሞ እዚህ ሲገቡ ያለው ሁኔታ ተቀይሯል፣ ይላሉ አቶ ሙሉ ጌታ። በአሁኑ ሰዓት ወደ ሳውዲ አረቢያን የሚመጡ ሕገወጥ ስደተኞች የሚቀበላቸው ሰው የለም። ምክንያቱም እነሱን ተቀብሎ ማስተናገድ በሳውዲ ህግ መሰረት ያስጠይቃል። በአሁኑ ሰዓት ጠበቅ ያለ ነው ህጉ፣ እንደ በፊቱ አይደለም። ወጪያቸው ራሳቸው ችለው ነው እየመጡ ያሉት በአሁኑ ሰዓት እንደ በፊቱ እዚህ አካባቢ ያለው ህብረተሰብ ወይም ተቀበለን ክፈልልን ምናምን የሚሉት ነገር የለም። ዜጎች የሚሰደዱበት ድርጊት እስካሁን ድረስ ያልቆመበት ምክንያት እንደ አቶ ሙሉጌታ አስተያየት በአንድ በኩል ስደተኞቹ ስደትን ቀላል አድርገው መመልከት ሲሆን፣ በሌላ በኩል ደግሞ ሳውዲ አረቢያ ህጋዊ መኖሪያና የስራ ፍቃድ የሌላቸው የውጭ ዜጎች ሀገሯን ለቀው እንዲወጡ ያስቀመጠችውን የጊዜ ገደብ በየጊዜው ማራዘሟ ነው። ስደቱ እንደ ባህል ተወስደዋል። በተለይ የኛ አካባቢ የትግራይ ክልል አካባቢ በጣም በሚያሳዝን ሁኔታ ከአንድ ቤት ሶስት አራት ቤት የምታይበት ህጻናት፣ ልጃገረዶች የአስራ አራት የአስራ አምስት ዓመት ልጃገረዶች የሚታይበት ሁኔታ ነው ያለው እዚህ እና አሁን እንኳን ውጡልኝ እያለች ሳውዲ ህዝቡ መቆም አለመሳሉ፣ በተለይ ደግሞ ሳውዲ በፊት እንደ አስፋፉት አዋጁን በፊት ጫና እንዳረጉበት አሁን ላይ መቀዛቀዝ ታይቶበታል። እየቆዩ ነው አንድ ወር እየቆዩ ነው አንድ ወር የሚጨምሩት አሁንም ከመስከረም አስራ ስድስት እስከ ጥቅምት አስራ አምስት ሁለት ሺ አስራ ሰባት ለአንድ ወር ተጨማሪ ጊዜ ሰጥቷል የሳውዲ መንግስት። ይሄ ራሱ ህዝቡ እንዲመለስ እያደረገው ነው እያጓጓው ነው። አይ ዝም ብለው ነው ድሮም ተሸውደን ነው እንጂ ሳውዲ እኮ ህግ ሳይወጣ ታልፎ አይታወቅም። ሁሉ ጊዜ ነው ህግ የሚወጣው። እኛ ድሮውንም ተሳስተናል፣ የሚል እንትን ነው ያላቸው፣ በብዛት እንደሚናገሩት አድማጮች። በጅቡቲ በኩል እያደረጉ ህጋዊ ባልሆነ መንገድ ወደ ሳውዲ አረቢያ የሚገቡ ስደተኞች በመንገድ ላይ ስለሚገጥማቸው ፈተና የቃኝ ነው የዛሬው የወጣቶች ዓለም ዝግጅታችን በዚሁ ይጠናቀቃል። ልደት አበበነኝ። በእኔ በኩል ጤና ይስጥልኝ።